Voice of America. አርብ ዕለት ክሳቸው እንዲቋረጥ ከተወሰነው በወልቃይት የአማራ ማንነት ጥያቄ ጉዳይ በእስር ላይ ከነበሩት ሰዎች መካከል ኮሎኔል ደመቀ ዘውዱና አስር እስረኞች ማምሻውን ከስር ተፈተዋል። ጎንደር ከተማ ለሶስት ቀናት በተጠራ አድማ ሳቢያ የንግድና የትራንስፖርት አገልግሎት መቋረጡን ነዋሪዎች እየገለጡ ነው። በጎንደር ከተማ ተቀስቅሶ ከነበረው ተቃውሞ ጋር በተያያዘም በርካታ ሰዎች በተከሰሱበት መዝገብ ክሳቸው ሲቋረጥ ሁለት የዋልድባ መነኮሳትና አንድ ግለሰብ ክስ አለመቋረጡን ጠበቃቸው ገልጠዋል። ዛሬ በነበረው ችሎት መነኮሳቱ በማረሚያ ቤት ውስጥ የሃይማኖት ልብሳቸውን እንዲያወልቁ በ ባና መሬት ለመሬት የተጎተቱ በደል ተፈጽሞባቸዋል የሚል ለፍርድ ቤቱ ማመልከታቸውን ጠብቃቸው ጨምረው ገልጠዋል። ጽዮን ግርማ የሁሉንም ዘገባዎች ዝርዝር ይዛ ቀርባለች። የወልቃይት መፍትሄ አፈላላጊ ኮሚቴ አመራር የነበሩት ኮሎኔል ደመቀ ዘውዱ በዛሬ ሁለት ከእስር ተፈተው ከቤተሰቦቻቸው ጋር መቀላቀላቸውን የቤተሰቡ አባል የሆኑ አቶ ወረታው አዛና የተባሉ ግለሰብ ኮሎኔል ደመቀን እንዲያገናኙን ማምሻውን ጠይቄያቸው ነበር። አሁን ወደ ቤት እየገባ ነው። ወደ ቤት እየገባን ነው። መንገድ ተሰብሰምሮ አሁን በፖሊስ ኃይል ተቀብቶ ወደ ቤት እየገባ አሁን እየገባን ነው። አቶ ወረታው የኮሎኔል ደመቀ ወንድም ኖት አይደል? አዎ ቤተሰብ ነኝ። ምን ተሰማዎቹ? እሳቸው ተፈተው ሲያገኙ እጅግ እጅግ ላቅ ካለ ደስታ ላቅ ካለ ደስታ እንደዛ አይነት ደስታም እንዲሁ አይቼ ሰው ሊቸባል በፊት እኔም ሆነ ሌላ ሰው ሜዝን ያህል ተደስቶ ያቅ ትልቅ ደስታ ለአማራ ሕዝብ እንኳን ደስ አለው ለጀግናው የጎንደር ህዝብ እንኳን ደስታ ነው። ከእጅ ቀለበቱ አስገባው። አመሰግናለሁ። ኮነሬል ደመቀን ማግኘት እችላለው? አቶ ረታው ኮነሬል ደመቀ አሁን ገና ከበኪዳ ወርዶ ወደ ቤት እየገቡ ነው። እዚ ላፈላልገው በር መግቢያ ሰው። ቆይ ቆይ ቆይ፣ ንሰጠው፣ ቆይ ንሰጠው፣ ቆይ ያዩ ያዩ ሄሎ አቤት፣ አቤት። ጤና ይስጥልኝ ኮነሬል ደመቀ እንደምን አሉ? እንኳን ከእስር ተፈቱ። አሜን፣ አሜን። አመሰግናለሁ። ቀጥሎ ለእኔ ብሎ ጎን የቆመ የአማራ ክልል ህዝብን እናመሰግናለሁ። ያው የአማራ ክልል መንግስትም በጣም አመሰግናለሁ፣ እና እግዚአብሔር ይመስገን። ደህና ነኝ። ሰላም ወጥቻለሁ። ከዚህ በላይ መናገር አልችልም። እረፍት ማድረግና ሁኔታውን መከታተል አለብኝ። ሌላ ጊዜ ብታነጋግሩኝ ይሻላል አሉ መዋሏን ነዋሪዎች ለአሜሪካ ድምጽ ተናግረዋል። ቤት ውስጥ የመቀመጥ አድማ ለሶስት ቀናት መጠራቱን የገለጹት አንድ ነዋሪ ማምሻውን አነጋግሪያቸው ነበር። ምንም እንቅስቃሴ ነው። በእግር እንቅስቃሴ ብቻ ነው። የተሽከርካሪ ፖሊስ የአምቡላንስና የመንግስት የጠፋ መሰረር ኔክሎች የሚንቀሳቀስ ሱቆች፣ የገበያ ቦታዎች፣ የመንግስት መስሪያ ቤት የመሳሰሉት ነገሮች ተከፍተው ነበር። ሱቆች ምናምን እንደተዘጉ ነው። እና ሲቀለሙ ምናሉ ያልከፈቱ ተብሎ ማለት ነው። ሲቀለሙ ማለት ማን ነው የሚቀልማቸው? ንግድና ኢንዱስትሪ የክፍለ ከተማ ማለት ነው። ያልከፈቱት ላይ ምልክት እያደረገባቸው ነበር። ምልክት እያደረገ ለቅጣት ማለት ነው። ባጃጆች ፓርኪንግ ቦታ የቆመ የሉ እነሱን ራሱ ሊፈቱ ብሎ ነበረ። በየቦታ በሚመቻቸው ቦታ፣ በየግቢ ቤተሰብ ቦታ ስለሆነ ያቆማቸው። ለምንድን ነው ስራ ማቆም አድማ የተጠራው? ስራ ማቆም አድማ የተጠራው የህዋት አመራሮች ይውረዱ ዜና ጥያቄ ሉ ከተማው ህዝብ ተስማምቷል። በዚህ አድማው በሚመስል ባይስማማም አንዳንዱ ወጣቶች አሉ እና ከመሀልም የጸጥታ አካል ጥሩ አይደለም ደስተኛም ስላልሆነ ማለት ነው። በአመራር ሂደቱ ያው ለውጥ የሚፈልግ ነው። ጉልህ የተጠታ አካል ቁመ እያየነ ነበር። ባዛ ሲያፈራር ታሾሮች ያፈራር አሁን ቁመ ለስንት ቀን ነው ይሄ አድማ ይደረጋል የተባለው? ለሶስት ቀን ከሰኞ እስከ አውሮፓ አድማው ጠሪ አለው በምንድን ነው የተላለፈው? የደረሰ የሰማኸው መረጃ አለ አንተ? ወረቀት በጣ ወረቀት። ጎንደር ብቻ ነው ጎንደር ዙሪያ ያሉ ሌሎች ቦታዎች ይሄ ነገር ተግባራዊ ተደርጓል? የሰማኸው ነገር አለ የለም? ጎንደር ከተማ ብቻ ሌላው ባህርዳር ነው ንደ እየነበረ ጎንደር በሌላ በኩል በዛሬው ዕለት አቶ ተሻገር ወልደ ሚካኤል በተባሉት ሌላ የወልቃይት ኮሚቴ አባል ስም በሚጠራ መዝገብ ከተከሰሱት የሰላሳ ከተከሰሱ ሰላሳ አምስት ተከሳሾች መካከል የሰላሳ ሁለቱ ክስ ሲቋረጥ የዋልድባ መነኮሳት የሆኑት አባ ገብረ ኢየሱስ ኪዳነ ማርያም ና አባ ገብረ ስላሴ ወልደ ሃይማኖት፣ ክስ አለመቋረጡን ጠበቃቸው አቶ አማሀ መኮንን ለአሜሪካ ድምጽ ገለጹ። ያለፈው አርብ አካባቢ ይመስለኛል ያው መንግስት በጀመረው አካሄድ መሰረት መዝገባቸው ወይም ክሳቸው ከተቆረጠላቸው ከተቋረጠላቸው ሰዎች መካከል ወይም ታሳሪዎች መካከል እና አባ ገብረሥላሴ የተከሰሱበት መዝገብ ያሉ እነ ተሻገር ወደ ሚካኤል በሚል የሚታወቀው መዝገብ አንዱ እንደሆነና በዛ መዝገብ ላይም እንደውም አንዳንዶቹ ስማቸው ተጠቅሶ ክሱ የተቋረጠላቸው መሆኑን በሚዲያ ሰምተናል። ስለዚህ ዛሬ ችሎት ስንቀርብ የእኛም እምነት እንደዚሁ በዚሁ በተነገረው በሚዲያ በተላለፈው መሰረት ክሳቸው ወይ ና በገበሬች ይቋረጣል የሚል ነበረ። ከዛም ባለፈ እንደውም ወደ ችሎት ከመግባታችን በፊት ክሳቸው የተቋረጠ መሆኑና ይህንኑ የሚገልጸው ደብዳቤ የተዘጋጀ መሆኑ መረጃ ደርሶን ነበረ። እንግዲህ በዚህ ሁኔታ እያለን ችሎት ተሰይሞ መዝገቡ ተጠርቶ እየተስተናገደ ባለበት ሁኔታም የተቋረጠላቸውን ተከሳሾች ስም ዝርዝር የሚገልጽ ደብዳቤ በአካባቢ ሕዝብ በኩል ለፍርድ ቤቱ ተሰጥቷል። ፍርድ ቤቱ በኋላ ላይ ግን ክሳቸው የተቋረጠላቸውን ተከሳሾች በንባብ ሲገልጽ እነዚህ ሁለት የዋልድባ መነኮሳት ስም እና የአንድ ሌላ ተከሳሽ ስም በመዝገብ ውስጥ ያለ እሳቸው ከተቋረጠላቸው ተከሳሾች ዝርዝር ውስጥ አልተጠቀሰም፣ አልተገለጠም እና ትንሽ ግራ የመጋባት ሁኔታ ነው የተፈጠረው በሁላችንም። አቃቤ ሕግ በቀሩት ተከሳሾች ላይ የሚያሰማውን ምስክር ለመለየት ተጨማሪ ቀነ ቀጠሮ እንዲሰጠው በመጠየቁ መዝገቡ ለሚቀጥለው ሳምንት መቀጠሩን የገለጹት አቶ አመሃ በሌላ በኩል መነኮሳቱ በማረሚያ ቤት ይፈጸምብናል ያሉትን በደል ለፍርድ ቤት ማመልከታቸውን ተናግረዋል። እንደሚታወቀው እናባ ገበሬስስ መነኮሳት ናቸው። የሃይማኖት ስርዓቱ በሚያስገድደው መሰረት የራሳቸው አልባሳት ይጠቀማሉ። ወደ ማረሚያ ቤት ሲገቡ ደግሞ እንግዲህ ማረሚያ ቤቱ ያው የቀጠሮ እስረኞችን የሚያለብሰው ዩኒፎርም አለ። ይህንን እንዲለብሱ የተጠየቁበት ሁኔታ ነበር እንደ ገቡ አካባቢ። በኋላ ግን ያም ለፍርድ ቤት አቤታ በማቅረባችን እና ምናልባቱም በማረሚያ ቤቱም በእስር ቤቱም ይህንን በመረዳት ይመስላል ይህን ጥያቄ አቁሞ ነበረ። በኋላ ላይ ግን ይህንን የሃይማኖት ልብሳቸውን እንዲያወልቁ የማስገደድ የማስገደድ ብቻ ሳይሆን በእነሱ በኩል ስንሞት ብቻ ነው ይህንን ልብስ ልናወልቅ የምንችለው አናወልቅም በሚል ማረሚያ ቤት ደግሞ ሁኔታው ይገባል በሚል ባለመግባባት ከአንዳንድ በመሳች እነሱ በስም ከሚጠቅሷቸው ማረሚያ ቤት ሰራተኞች እና ኃላፊዎች ጋር አለመግባባት ተፈቷል። አለመግባባት ብቻ ሳይሆን በተለይ አባ ገብረ ሥላሴ ድብደባ ውዙ እንደተፈጸመባቸው ማንገላታት፣ መሬት ለመሬት ሁሉ እንደተጎተቱ ታ ያቀርባሉ። አባ ገብረ ኢየሱስም በተለይ በአሁኑ ጊዜ ከዚሁ ጋር በተያያዘ በቅጣት መልክ ይሁን እሳቸው በማያውቁት ምክንያት ማረሚያ ቤት ውስጥ ዞን አምስት እየተባለ በሚጠራው ክፍል እንዲገቡ መደረጋቸውና የዞን አምስት የሚባለው ክፍል ደግሞ እንደ እስረኛ አቋያየት በጣም አስቸጋሪ ቦታ መሆኑንም እና ብዙ ጉዳት እየደረሰባቸው መሆኑን ነው ለችሎቱ የገለጡት። ችሎትም እንግዲህ ይህንን በጽሑፍ አድርገን እንድናቀርብና ችሎቱ ተገቢ የሚለውን ትእዛዝ እንደሚሰጥበት ቃል ገብቶ ነው የተለያየ ነው ዛሬ መንግስት የፖለቲካ ምህዳሩን ለማስፋት እስረኞችን እንዲፈታ ባስታወቀው መሰረት በተለያየ መዝገብ የሚገኙ እስረኞችን በተመለከተ አቃቤ ሕግ ክስ እያቋረጠ ሲሆን ሁኔታው የተበታተነ በመሆኑ የክስ ማቋረጥ ሂደቱ እንዴት እየተከናወነ እንደሚገኝ ወጥ የሆነ መረጃ የለም ሲሉ ያነጋገርናቸው ጠበቆች ገልጸዋል። በዚህ መዝገብ ላይ ክሳቸው የተቋረጠው ተከሳሾች ጠበቃ የሆኑት አቶ አለኸኝ ምህረቱ በበኩላቸው አሁንም በርካታ ደንበኞቻቸው ከእስር እንዳልተለቀቁ ወይም ክሳቸው እንዳልተቋረጠ ተናግረዋል። ጎንደር ከተማ ላይ ተጠርቷል የተባለውን የሶስት ቀን አድማ በተመለከተ መረጃ እንዲሰጡን የአማራ ክልላዊ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን የእጅ ስልክ ላይ ተደጋጋሚ ሙከራ አድርገን አልተሳካልንም። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።